የጋቢና ጉዞ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃ አብረናችሁ ጫፍ እንደርሳለን። መስታወት አረጋውም እዚህ ጋቢና አብራኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅት በሰሜን ኢትዮጵያ የሚገኙ የትምህርት ተቋማት የተከሰቱ ግጭቶች የሰውን ሕይወት ቀጥፈዋል። በትላንትናው ዕለት የዓለም አቀፍ የሰብአዊ መብቶችን ቀን ያከበረው የሰብአዊ መብት ጉባኤ ሲሰመጉ ብሔር ተኮር ግጭቶች አሳስበውታል። የዚህ ዓመት ዓለም አቀፍ ሰብአዊ መብቶች ቀን የምናከብረው በርካታ ዜጎች ሀሳባቸውን በነፃነት በመግለጻቸው ምክንያት ለእስር ለሰርበት በተዳረጉበት ብሔር ተኮር ግጭቶችና ማፈናቀሎች በተባባሱበት የመንግሥት ጸጥታ ኃይሎች በዜጎች ላይ ያላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሃን ወገኖቻችንን ህይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው። በሌላኛው ዘገባ ኢትዮጵያን ጨምሮ በአፍሪካ አህጉር የሐሰት ዜና በማኅበረሰቦች መካከል እየፈጠረ የሚገኘውን መራራቅ አስመልክቶ ዘገባ አለን። አሁን እያየን ያለነው ሰዎች የራሳቸው መድረክ ይከፍቱና ለሚደግፉት አካል ሲያጨበጭቡ ከእነሱ ተቃራኒ ለሆኑ ሐሳቦች ደግሞ ሲነቅፉና ሲያጣጥሉ የሚታይበት ሁኔታ ነው። በሌላኛው ዘገባ በጦርነት በመታመስ ላይ የምትገኘው የመን ውስጥ የሚኖሩ ኢትዮጵያውያን በከፍተኛ ችግር ላይ መሆናቸውን ያስረዳሉ። ጸጥታ ያስፈራል። በአጠቃላይ በሆነ ደቂቃ ውስጥ የሆነ ነገር የሚፈጠር ይመስላል። ምን ያህሉ ሞቶ ምን ያህሉ ቀርቷል ለእሱ ነው በጣም የሚያሳስበው ነገር እንዳለ። የተመቶ ቤቶች ውስጥ ሶስት አራት ሰራተኞች ነው ያሉት። የአለም አቀፉ የፍልሰተኞች ድርጅት አይኦኤምን ስለ ሁኔታው ጠይቀናል። ግን አይኦኤም ደግሞ የመን ውስጥ አንድ ቦታ ሳይሆን ለሶስት ቦታ ነው ቢሮዎች ያሉት ስለዚህ አሁን ሆዲዳ ያለውም በጣም ጸጥታው አስተማማኝ አይደለም ነው የሚባለው። ስለዚህ ሙሉን ኦፐሬሽን ነው ብቻ አስቸጋሪ ያደረገብን እዛ የመን ላይ። የዛሬ ጋቢና እንግዳችን ደግሞ ከወጣት የስራ ፈጣሪዎች ጋር እየሰራች የምትገኘው ዶክተር ሌኒ ገብረመድን ትሆናለች። እናና ከሜንተሪንግ ውጭ ደግሞ ኮቺንግ የምንለው ነው ከዚህ አልፎ ደግሞ ማንኛውም ስራ የሚፈጥር ሰው ወይም ወደ ንግድ እንዲገባ ሰው የተለያዩ አገልግሎት ሰርቪሶች ያስፈልጉታል። ለምሳሌ ዌብሳይት ዲዛይን ማድረግ አለበት፣ ሊጋል ሰርቪስ ያስፈልገዋል፣ አካውንቲንግ፣ ብራንዲንግ፣ ወዘተ። ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የወሰዱትን እርምጃ ተከትሎ አብዛኛዎቹ ወይንም ሁሉም የአውሮፓ ሀገሮች ኤምባሲዎቻቸውን ወደ ኢየሩሳሌም እንደሚያዛውሩና ለኢየሩሳሌም መዲናዊትነቷ እውቅና እንደሚሰጡ እምነቴ ነው ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናገሩ። ኔታንያሁ ብራስልስ ውስጥ ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞጌሬኒ ጋር በሆነው ሆነው በሰጡት መግለጫ ትራምፕ የወሰዱት እርምጃ ሀቁን ቁልጭ አድርጎ ጠረጴዛው ላይ ያስቀምጡታል። የሰላም መሰረቱ ሀቅ ነው ብለዋል። ሞጌሪኒ በበኩላቸው ኢየሩሳሌምን የሚመለከተው ጉዳይ በእስራኤልና ፍልስጤማውያን የሰላም ድርድር ውስጥ መፍትሄ እስከሚያገኝ ድረስ የአውሮፓ ህብረት ያለውን ዓለም አቀፍ መከተሉን ይቀጥላል ብለዋል። ያም የዩናይትድ ስቴትስ ፕሬዚዳንት ትራምፕ በአሳለፍነው ነው ሳምንት ያደረጉትን ውሳኔ አለመከተል ነው። የኬንያ ተቃዋሚ ፓርቲ ባለፈው ጥቅምት ወር በተካሄደው የምርጫ የፕሬዚዳንታዊ ምርጫ ራሳቸውን ላገለሉት ለመሪው ራይላ ኦዲንጋ የቃለ መሐላ ሥነ ሥርዓት ሊያካሄድ የነበረውን እቅድ እንዳዘገየው ትናንት አስታወቀ። የሩሲያ ፕሬዝዳንት ቭላዲሚር ፑቲን የሀገራቸው ወታደሮች በርከት ካሉ የሶሪያ ግዛቶች እንዲወጡ ማዘዛቸውን ዛሬ አስታወቁ። ፕሬዝዳንቱ ይህን ያስታወቁት ሶሪያዋ ላታኪያ ክፍለ ሀገር ባለው የሩሲያን ሂሚዩም የአየር ኃይል ሰፈር በተገኙበት አስቀድሞ ይፋ ያልተደረገ ጉብኝት ሲሆን በዚያ የሶሪያ ፕሬዝዳንት ባሽር አልአሳድ ጋር ተገናኝተው ተነጋግረዋል። የሩሲያ ኃይሎች የፕሬዝዳንት አሳድን የጦር ሰራዊት ሊረዱ ውጊያውን የተቀላቀሉት ከሁለት አመት በፊት እንደነበር እንደነበርም ይታወሳል። ለዛሬ የያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዞችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ወደ ቀዳሚው ዘገባችን እንለፍ። በአዲግራት ዩኒቨርሲቲ በተማሪዎች መካከል ቡድን የለየና ብሔርን ያማከለ ግጭት ተከስቶ የአንድ ሰው ሕይወት መጥፋቱን ተማሪዎችና የክልል ባለስልጣናት አስታወቁ። በዩኒቨርሲቲውም አንድ ከምዕራብ ጎጃም ደጋ ዳሞት ለትምህርት የሄደ ወጣት ከግጭቱ ጋር በተያያዘ ሕይወቱ ማለፉን የአማራ ክልል አስታውቋል። ይህንን ተከትሎም በወልዲያ ጎንደርና አምቦ ዩኒቨርሲቲ ተማሪዎች ተቃውሞ እያሰሙ መሆኑን ለዝግጅት ክፍላችን ነግረዋል። ተማሪዎቹ እንደሚሉት ጉዳዩ ወደ ለየለት የብሔር ግጭት እያመራ በመሆኑ በአስቸኳይ ልባት ሊያገኝ ይገባል ብለዋል። የአዲግራት ዩኒቨርሲቲ ቃል አቀባይ ጥቅስ እንደሚወራው አይደለም፣ ሁኔታዎች ተረጋግተዋል ብለዋል። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ገጻቸው የሚከተለውን ጽሑፍ አስፍረዋል። ሰሞኑን በአዲግራት ዩኒቨርሲቲ ተከስቶ በነበረው ግጭት ሕይወቱ ያለፈው ተማሪ ሀብታሙ ያለው ስንሻው የተባለ የሁለተኛ ዓመት የማኔጅመንት ትምህርት ክፍል ተማሪ የነበረው መሆኑን አረጋግጠናል። የሟች አስክሬን ወደ ቤተሰቦቹ ተልኳል። ተማሪ ሀብታሙ ያለው በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ድኩል ካና ቀበሌ ተወልዶ ያደገ ነበር። የክልሉ መንግስት የነገ ተስፋ በሆነው ተማሪ ሀብታሙ ህይወት ማለፍ ጥልቅ ሐዘን የተሰማው መሆኑን ይገልጻል። ይህንን አስነዋሪ ተግባር የፈጸሙ አካላት ወደ ህግ እንዲቀርቡ እንዲደረግም ያሳስባል። ለተማሪ ሀብታሙ ያለው ወላጆች፣ ቤተሰቦችና ጓደኞች መጽናናትን ይመኛል። በዚህ አጋጣሚ በየዩኒቨርሲቲዎቻችን ከየአካባቢው መጥተው የሚማሩ ተማሪዎች የሁላችን የእኛው የራሳችን ናቸው እና ያለምንም ልዩነት ጥበቃ ልናደርግላቸውና ጥላ ከለላ በመሆን ኃላፊነታችንን ልንወጣ ይገባል። የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ገጻቸው የሰጡት መግለጫ ነው ያደመጣችሁት። በትላንትናው እለት የዓለም አቀፍ የሰብአዊ መብቶችን ቀን ያከበረው የሰብአዊ መብት ጉባኤ ሰመጉ እለቱን የዘከረው አያሌ የሰብአዊ መብቶች ጥሰት እየተፈጸመ በሚገኝበትና ሀገሪቱ የምትገኝበትንም ሁኔታ ከመቼውም በላይ አስጊና አሳሳቢ በሆነበት ጊዜ ነው ሲል አስታውቋል። የሰመጉ አቶ ቁምላቸው ዳኜ ያሰሙትን ንግግር እናሰማችሁ። የዚህ ዓመት ዓለም አቀፍ የሰብዓዊ መብቶች ቀን የምናከብረው በርካታ ዜጎች ሀሳባቸውን በነፃነት በመግለጻቸው ምክንያት ለእስር በተዳረጉበት ያደረጉበት ብሔር ተኮር ግጭቶች ግጭቶችና ማፈናቀሎች በተባባሱበት የመንግስት ጸጥታ ኃይሎች በዜጎች ላይ ያላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹዋን ወገኖቻችንን ሕይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑ በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው። እስኪ በየትምህርት ቤቶቹ የምትገኙ ተማሪዎች ያላችሁበትን ሁኔታ አስታውቁን። ፌስቡክ አትፌ አምሃሪክ ላይ አስተያየቶቻችሁን እየተቀበል እንገኛለን። ወደ ተከታዩ ዘገባ እንለፍ። ዲጂታል ማህበራዊ የመገናኛ ብዙኃንን ጨምሮ በተለያዩ መደበኛ የመገናኛ አገልግሎቶች የሚቀርቡ ዘገባዎች እውነታ የት እንዳለ ለመለየት አዳጋች ይሆናል። በተለይ ከቅርብ ጊዜ ወዲህ የሚስተዋሉ የሐሰት ወይም ፌክ ኒውስ ብር ይገኛል። እንደዚህ አይነት ዘገባዎች ሲስፋፉ በማህበረሰቦች መካከል የመነጋገር ባህል እየጠፋ እየተራራቁና የከረሩ አስተሳሰቦች ደግሞ ብልጫ እያሳዩ እንደሆነ ባለሙያዎች በዚህ በዋሽንግተን ዲሲ ተሰብስበው ተወያይተዋል። ትግስት ገሜ ተከታትላቸዋለች። ከመረጃ ማሰራጫ ዘዴዎች መስፋፋት ጋር ተያይዞ ፌክ ኒውስ ያልተከሰቱ ነገሮችን እንደተከሰቱ፣ የሌለ ነገርን ያለ አስመስሎ አይንንና ጆሮን በሚስብ መልኩ በማቅረብ ማህበረሰብ ትክክለኛ መረጃ እንዳያገኝ ማድረግ ዓለም በአሁኑ ጊዜ የተጋለጠችለት አዲስ ክስተት ነው። በተለይም በማህበረሰባዊ ሚዲያዎችና ኢንተርኔት መረብ በኩል የሚሰራጩ ዜናዎችን በተመለከተ ከ2016ቱ የአሜሪካ ፕሬዝዳንታዊ ምርጫ ጋር ተያይዞ የፌክ ኒውስ ወይም ደግሞ የሐሰት ዜናዎች አጠቃቀም አዲስ መልክ ይዟል። አልፎም በዚህ እያገባደድን ነው ባለው የ2017 ዓመት ቃሉ በብዛት ጥቅም ላይ የዋለ ቃል በመሆኑ ፌክ ኒውስ በኮሊን መዝገበ ቃላት የዓመቱ ቃል ሊባል በቅቷል። ዓለም አቀፉ የሰብዓዊ መብት ተሟጋች ድርጅት ሂማን ራይትስ ዋችን ጨምሮ በርካታ ተቋማት የኮሊን ዲክሽነሪን ስያሜ ተቃውመውታል። በዚህ ባሳለፍነው ሳምንት መጨረሻ ደግሞ ሴንተር ፎር ስትራቴጂክ እን ኢንተርናሽናል ስታዲስ ሲኤስአይኤስ የተባለ ድርጅት የአፍሪካ ቅርንጫፍ ኮንፍሮንቲንግ ዘ ፕሮብለም ኦፍ ፌክ ኒውስ ኢን አፍሪካ በሚል ርዕስ የአፍሪካ ምሁራንን ጋዜጠኞችንና በአህጉሪቱ በዲጂታል ሚዲያው በኩል ከፍተኛ አስተዋጽኦ አላቸው የተባሉ ሰዎችን ያሳተፈ ውይይት አካሂዷል። አሁን እያየን ያለነው ሰዎች የራሳቸው መድረክ ሲከፍቱና ለሚደግፉት አካል ሲያጨበጭቡ ከእነሱ ተቃራኒ ለሆኑ ሀሳቦች ደግሞ ሲነቅፉና ሲያጣጥሉ የሚታይበት ሁኔታ ነው። ይሄ የመነጋገርና የመወያየት ባህልን በእጅጉ እየተፈታተነ ያለ እውነታ ነው። በዚህ በዩናይትድ ስቴትስ አሳሳቢ ችግር እየሆነም ይገኛል። እንግዲህ ዲሞክራሲ ያልተስፋፋበት ወይም ያልዳበረበት የአፍሪካ ሀገራት ውስጥ ደግሞ እንደዚህ አይነት ድርጊት ሊያስከትል የሚችለው ጉዳት በጣም አስከፊ ሊሆን ይችላል የሚል እምነት አለኝ። ይህን የተናገሩት በሲኤስአይስ የአፍሪካ ቅርንጫፍ ኃላፊ ጄኒፈር ኩክ ናቸው። ከኬንያ፣ ከጋና፣ ከደቡብ አፍሪካ እንዲሁም ከዚሁ ከዋሽንግተን የተሳተፉ ተናጋሪዎች ፌክ ኒውስ ወይም የሐሰት ዜና በአፍሪካ ምን እንደሚመስል፣ ችግሩን ለመዋጋትስ ምን ማድረግ ይቻላል በሚሉ ነጥቦች ላይ ሰፊ ውይይት አድርገዋል። በናይሮቢ የኒዶ ዲጂታል ስትራቴጂ መስራች ባለቤትና ስራ አስኪያጅ ማርክ ኬንግወን ኬንያ የኢንተርኔት ቴክኖሎጂን በተለይም በእጅ ስልኮች ላይ የሚገኙትን በመጠቀም ከፍተኛ ስኬት እንዳስመዘገበች በመጠቆም ንግግራቸውን ጀመሩ። ማርክ ቀጥለውም በፖለቲካው ዘርፍ እንዲሁም ደግሞ እንደ ሚዲያ መረጃን በማስተላለፍ ረገድ ኬንያ ገና ብዙ የሚቀራት ሀገር መሆኗንም አብራርተዋል። ከፌክ ኒውስ ጋር አያይዘውም በባለፈው ጥቅምት ወር የተደረገው ምርጫ ላይ የኬንያ መንግስት ወጣቶችን በመቅጠር በቀን ከ8 እስከ 10 ሰዓት እየከፈለ የውሸት የፌስቡክ የትዊተር እና የኢሜይል አካውንት እየከፈቱ በኢንተርኔት ላይ የኬንያ ድምፅ እንዲሆኑ የማስመሰል ስራዎችንም እንደሰሩ ተናግረዋል። ስለዚህም ይላሉ ማርክ፣ በአፍሪካ ሀገራት ውስጥ ጊዜውን የጠበቀ መፍትሄ ካልተበጀለት ፌክ ኒውስ የሚያስከትለው ጉዳት ከፍተኛ ሊሆን ይችላል። የህብረተሰቡን ልዩነት በመጠቀም ድምፅ በሚሰጡ ሰዎች ላይ በማተኮር የተሳሳቱ መረጃዎችን በማቅረብ በምርጫ ሂደት ወቅት ጫና ለማሳደር እና ውጤቱን ለመለወጥ የመጣር አዝማሚያ አለ። በተለይ ኬንያን በመሰሉ የአባት ስማይተህ ጎሳውን መለየት በምትችልባቸው ሀገሮች ውስጥ የፖለቲካ አመለካከታቸውንና ድምፃቸውን ለማን መስጠት እንደሚችሉ በመገመት ከእውነት የራቁ መረጃዎችን ማቀበልና ከፍተኛ ጉዳት ማድረስ እንደሚቻል መገመት አያዳግትም። ኢትዮጵያን በተመለከተ የኢትዮጵያ መንግስት የኢንተርኔት ነፃነትን የሚያፍን መንግስት መሆኑ ከነ ዚምባብዌ፣ ኬንያ እና ጋና ጋር ሲወዳደርም የኢንተርኔት ተጠቃሚዎች ብዛት በእጅጉ አናሳ ነው ያሉት ደግሞ የኳርትስ ሚዲያ ዋና አዘጋጅ የሆኑት ጋዜጠኛ ይንካ አዲዮንኬ ናቸው። በመቀጠልም ጋዜጠኛ ይንካ መፍትሄ ያሉትን እንዲህ ሲሉ ጠቅመዋል። በመሰረቱ ጊዜውን በጠበቀ መልኩ ትክክለኛ መረጃን ለሕዝብ ማቅረብ የመንግሥታት ኃላፊነት ነው። የሚያሰራጩት መረጃ ግልጽነት ሊኖረው ይገባል። አለበለዚያ ዝምታን ከመረጡ ወይም ደግሞ ሲፈልጉ ብቻ መረጃ የሚያሰራጩ ከሆነ ሰዎች የሚገምቱትን፣ እርግጠኛ ባይሆኑም የመሰላቸውን ነገር ከማውራት ከማሰራጨት ወደ ኋላ አይሉም። ለአፍሪካ ባለሥልጣናት በተለይ በዚህ የመረጃ ቴክኖሎጂ ዘመን እብሪት አያዋጣቸውም። ውይይቱን ሲመሩ የነበሩት በሲኤስአይኤስ የአፍሪካ ቅርንጫፍ ኃላፊ ጄኒፈር ኩክ በበኩላቸው የማህበራዊ ሚዲያ ባለቤቶች እነ ፌስቡክ፣ እነ ትዊተር እና ሌሎቹም አሁን እየሰጡ ካሉት የፌክኒውስ መለያ ዘዴዎች በበለጠ መልኩ ህብረተሰቡ የእነዚህን ሚዲያዎች አጠቃቀም እንዲረዳ፣ ትክክለኛ መረጃን ከአደናጋሪው እንዲለይ በማስተማር ረገድ የበኩላቸውን ሚና እንዲጫወቱ ግፊት ወይም ደግሞ ጫና ሊደረግባቸው ይገባል ብለዋል። ፍቅር እንደ ኪራ Like say <laughs> እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። የዛሬ የጋቢና እንግዳችን ዶክተር እሌኒ ገብረ መድናት በኢትዮጵያ የተደራጀ የገበያ ስርዓት በመፍጠር ገበሬዎች የምርታቸውን የገበያ ዋጋ ተጠቃሚ እንዲሆኑ በሰራችው ስራዋ ትታወቃለች። ዶክተር እሌኒ አሁን ደግሞ ፊቷን ወደ ወጣት የስራ ፈጣሪዎች አዙራለች። በማህበረሰባቸው ውስጥ በለት ተዕለት ስራቸውና ኑሯቸው የገጠማቸውን ፈተናዎች ለመፍታት የሚተጉ አዳዲስ አሰራሮችን የሚያፈላልጉ ወጣቶችን የሚደግፍና አብሮ የሚሰራ ብሉሙን የተባለ ድርጅት አቋቁማ በመስራት ላይ ትገኛለች። በቅርቡ ከእነዚህ ወጣት የስራ ፈጣሪዎች መካከል አንዱ በሄልሲንኪ ፊንላንድ የስራ ሀሳቡን አቅርቦ ለሽልማት በቅቷል። ዶክተር ሌኒን ያነጋገራት ሱራፌል ሽፈራው ዲጄ ፋትሱ ነው። ከሲሊኮን ቫሊ የመጡ ከድሬፐር ዩኒቨርሲቲ የሚባል ታዋቂ ኢንቨስተር አለ፣ ቲም ድሬፐር የሚባል ከሱ ኢንኩቤተር ሲሊኮን ቫሊ ካሉ የመጡ ነበሩ። እኛ ጋር ለአንድ ሳምንት ሞት ካምፕ ለመካሄድ አንድ ያሉት የርም ነገር እንግዲህ አንድ ሳምንት አብረናችሁ አሳልፈናል። ብዙ ከምፓኒ ፋውንደርስ ያላችሁም ታውቀናል፣ አይተናቸዋል ከሻ ሲሰሩ ምስሰሩ እና አንድ የተገነዘብነው ነገር አንትረፕረነሮች፣ የትም ሀገር ሆናችሁ ያው ናችሁ። የኢትዮጵያ ወጣት ስራ ፈጣሪ እና ሲሊኮን ቫሊ ያለ ስራ ፈጣሪ ወይም ኮፋውንደር የከምፓኒ ብዙ ለውጥ የለባችሁም ለውጥ ልዩነቱ የማንነታችሁ ላይ ሳይሆን የምታልሙት ግን የምታደርጉት የምታስቡት የምትመኙት ተመሳሳይ ነው አመለካከታቸው አለምን እንቀይራለን የሚላሉ ተመሳሱ ተመሳሳይ ነው። ልዩነቱ ግን የምንባለው ሲሊኮን ቫሊ ያለ ወጣት ስራ ፈጣሪ ሪሶርስ ብዙ አለ። እሱ ላይ ድጋፍ ብዙ ያገኛል። የሚሰራበት ቢሮ በቀላሉ ያገኛል። ኢንተርኔት እንደልብ ነው። ኢንፎርሜሽን ለማግኘት ቀላል ነው ራሱ ከምፓኒ ሲመሰርት በጣም ቀላል ነው አሰራሩና ይህ ነው ልጅነቱ የእናንተና የኛ ልዩነት ያላችሁበት ሁኔታ አመቺ ያለመሆኑ ነው እንጂ ከዚህ ልበጠ በጣም ብዙ ዛ ብትሰሩ ከማንኛታቸው ስናይ ከሲሊኮን ቫሊ እኩል የሆነ አስተሳሰብም ችሎታም እንዳላቸው ነው የምናየውና ስለዚህ ሪሶርስ ዙሪያቸው ያለው ድጋፍ የሚሰጣችሁ ነገር ቢሻሻል ወይም የተሻለ ሊመጣ ሙሉ ሩቅ ምግቦች እና አሁንም በጣም ጎበዝ ልጆች አይተናል ብለው እንዲሁም አንዳንዶቹን ወደ ሲሊኮን ቫሊ ስኮላርሺፕ ሰጧቸው። ብሉሙን እንግዲህ ለእነዚህ ወጣቶች ምንድን ነው የሚያደርግላቸው? ብሉሙን እንግዲህ የአራት ወር የድጋፍ ፕሮግራም ነው። በአንድ በኩል ስልጠና ያገኛሉ። ችሎት ያገኟቸው ስኪልስ ወይም ችሎቶች ለማግኘት ሁለተኛ ሜንተሪንግ ከተለያዩ መስሪያ ከተሰማሩ ሰዎች ጋር ፕሮፌሽናሎች ጋር ሳምንት በሳምንት የሚገናኙበት ሀሳብ ሚያንሸራሸሩበት ድጋፍ ያገኛሉ። ከስልጠናና ከሜንተሪንግ ውጭ ደግሞ ኮቺንግ የምንለው ነው። ከዚህ አልፎ ደግሞ ማንኛውም ስራ የሚፈጥር ሰው ወይም ወደ ቢዝነስ የሚገባ ሰው የተለያዩ አገልግሎት ሰርቪሶች ያስፈልጉታል። ለምሳሌ ዌብሳይት ዲዛይን ማድረግ አለበት፣ የሊጋል ሰርቪስ ያስፈልገዋል፣ የአካውንቲንግ፣ የብራንዲንግ ወዘተ እና እነዚህም ደግሞ ኦልሬዲ አቅርብን አገቢንተና ይህንን አይነት አቅርንትን ሰርቪስ ሰጪዎችን ኦልሬዲ ያንም ሲመርጡ ጊዜ እንዳያፈጅባቸው ወይም ከየት እንደሚያገኙ ግራ ከሚጋቡ እኛው እራሳችን ያንን ቢዝነስ ሰርቪስ ኔትወርክ ፈጥረን እናቀርብላቸዋለን የፈለጉትን አክሴስ እንዲያደርጉ ማለት ነው። ከዛም አልፎ ደግሞ የመጀመሪያ መነሻ ካፒታል ያ መነሻ ካፒታል ለካምፓኒያችን የመጀመሪያ ኢንቨስትመንት ሆነ ማለት ነው። ይህ በእኛ ሲስተም በእኛ ፕሮግራም ሲያልፉ የሚጠበቅባቸው ጎንትኖች አሉ። ውጤቶች ቢዝነስ ፕላን መስረት አለባቸው። ፕሮቶታይፕ ማዘጋጀት አለባቸው። ፕሮቶታይፓቸውን ወደ ገበያ ወስደው በሚያሳምን ሁኔታ ቴስት ማድረግ አለባቸው። ያንን ሲያደርጉ ከምፓኒ ራሱ ደግሞ በመዝገብ አለባቸው። ሼር ከምፓኒ መስረት አለባቸው። ያንን ሁሉ ሲጨርሱ ኛ ደግሞ የሚያገኙት መጀመሪያ መነሻ ካፒታል አለ። ስለዚህ በዛ ምክንያት ካምፓኒያቸው ኢንቨስትመንት ያገኘ ካምፓኒ ይሆናል ማለት ነው። ስለዚህ ያንን ስቴፖች ካለፉ በኋላ በመጨረሻ የአንበሶች ዋሻ ላይ የሚባለው ፕሮግራም ውስጥ ይሳተፋሉ። እዛ ላይ ከኛ አልፎ ሁለተኛ ደግሞ ሌላ ካፒታል የሚያገኙበት ከፍ ያለ ካፒታል የሚያገኙበት ከግለሰቦች እንደ ሻርክ ታንክ ከአሜሪካ ሀገር የምናውቀው ፕሮግራም አለ፣ ያንን ወይም ድራግን ደን እንግሊዝ ሀገር እንደዚያ አይነት ከኢንቨስተሮች ጋር ተገናኝተው አይዲያቸውን ካምፓኒያቸውን አቅርበው ያኔ ብራንድ አላቸው፣ የካምፓኒ የተመሰረተ ካምፓኒ አላቸው፣ ቢዝነስ ፕላን አላቸው። ስለዚህ ወደ ስራ ለመግባት የተዘጋጅ ካምፓኒ ተፈጥሯል ማለት ነው። ወደ አንበሶች ሲቀርቡ ያን ይዘው ነው። ስለዚህ ያደሞ የሚጠሻ ሴክ ነው ከኛ ምግኝ ስለዚህ ስላንድ ገፋ ማለት እንዴት ነው የምታገኟቸው? እንዴት ነው የምትመርጧቸው? ፕሮሰሱ ያለው ወደ እናንተ አሁን ወደ ብሉሙን ለመግባት ያለው ፕሮሰስ እንዴት ነው? አሀ ፕሮሴሱ አንደኛ በአገር አቀፍ ሴፍ ሪክሩትመንት እንትን ስርጭት እናደርጋለን። አናውንስመንት በሬዲዮ በተለያዩ ሚዲያዎች፣ በጋዜጣ፣ በሬዲዮ፣ በሶሻል ሚዲያ፣ ቴሌቪዥን ፕሮግራምን በመቅረብ እንደገናም አድቨርታይዚንግን በማድረግ ከዛ ደግሞ ብዙ ዩኒቨርሲቲዎቹ ባለፈው ሁለት ባቾች ሰባት ዩኒቨርሲቲዎች በአካንት ሄደን ትልቅ ስብሰባ ውይይት አካሄደን የብሎ መሆን ሀሳብ አቅርበን እዚያው እንትን አፕሊኬሽን እንዲሞሉ ያደረግንበታለን። ከዛ ደግሞ ከተለያዩ ኤንጂዎች ጋር ከዩሲአይዲ ጋር የሚሰሩ ሴቶችን ብራን ሌሎችም ኤንጂዎች ዲኦቲ የሚባል ዲጂታል ኦፖርቹኒቲ ትራስት ሌሎችም አሉ፣ ኦክስፋም ዚክር ከነሱ ጋር ወጣት ጋር የሚገናኙ ኤንጂዎች አሉ በፕሮጀክት መልክ። እና ስለዚህ እነሱም ጋር እንደ አጋር ናቸው። ለነሱም የአፕሊኬሽኑን ጥሪ እናስተላልፍላቸዋለን እነሱም ደግሞ ለሚያውቋቸው ወጣት ሰዎች ያስተላልፋሉ። ለምሳሌ አንዱ ፕሮጀክት ሴርቶችን ቢሆን ሰላሳ አምስት ሺህ ወጣት የሚያሰለጥን ፕሮግራም ነው። እንዲሁም በመንግስትም ኢትዮጵያን ችግር ዲቨሎፕመንት ሴንተር የሚባል የመንግስት ኤጀንሲ ያለ። እነሱም ከመቶ ሺ በላይ ወጣቶች ጋር ስልጠና ፕሮግራም ያካሂዳሉ። ስለዚህ ለእነሱም ይህንን የእኛን ጥሪ እናሳውቃለን። እነሱ ደግሞ ምንድን ነው ብዙ ጊዜ ማይክሮ ኢንተርፕራይዝ የሚለው ነው ግዴት የሚያደርጉት መሰለጥነት እና ስለዚህ ከነዛ ከማይክሮ ኢንተርፕራይዝ ማይክሮ ኢንተርፕራይዝ ማለት ለምሳሌ አንድ አነስተኛ ከምፕ ቢዝነስ ጀምሮ ጀምራ ብዙ የምሰጠው ምሳሌ ላም ለምሳሌ ገዝቶ ወተት ለመሸጥ የሚያሰበች ስራ ፈጣሪ ከማይክሮ ፋይናንስ ትንሽ ብር ታገኛለች፣ ላምን ትገዛለች፣ ከዛ ወደ ስራ ትገባለች። ያለኛ ማይክሮ ኢንተርፕራይዝ ነው። እኛ ኢንትረስት የሚያደርገን ማይክሮ ኢንተርፕራይዝ ሳይሆን አንድ ላም ገዝቶ ወተት መሸጥ ሳይሆን ሌላም ጠቅላላ ለቤሪ ኢንተርፕራይዝ ጠቅላላ የሚጠቅም አንድ ኢኖቬቲቭ የሆነ አይዲያ የሚያመጣ ወጣትም ነው የምንፈልገው። ስለዚህ ምንድን ነው የምንላቸው ለእነዚህ ፕሮጀክቶች ከነዛ ሽያት የሆኑ ኢንተርፕርነሮች እናንተ የምትመለምሏቸው እና የምታሰለጥኗቸው ከነዛ ውስጥ አልፎ ኢኖቬቲቭ ትልቅ ሀሳብ ያለው ስኬል የሚያደርግ ቦታ ትልቅ ተደራሽነት ያለው ሀሳብ ያለው ወጣት ስታገኙ ወደ እኛ ላኳቸው ለምሳሌ ከሽያቶች ላምለስተው ወተት ከሚሸጡት አንድ ደግሞ ኢንቨንት ያደረገው ፈጣሪ የሆነ ሰው ሊኖር ይችላል በጠቅላላ ለላም አምራች ወተት አምራች ምን አይነት ስቶሬጅ ሲስተም ለምሳሌ ወተቱን ለማቆየት የገጠመው ሳጥን ሊኖረው ይችላል፣ ወይም ሊኖራት ይችላል። ወደ ገበያ ለማድረስ በቴክኖሎጂ ቶሎ ለመሸጥ ይችል ለሚሊዮን የሚሆን የላም የወተት ሻጮች የሚጠቅም ሲስተም የፈጠረ ሰው ሊኖር ይችላል፣ ወይም መፍጠር የሚፈልግ ሰው፣ አቅም ያለው ሰው ሊኖር ይችላል በእናንተ ሲስተም በቂ ድጋፍ ማያገኝ። ከማይክሮ ፋይናንስ ሳይሆን ከኢንቨስተር ጋር መገናኘት የሚገባው ወደኛ እንድትመሩ ነው። እንግዲህ እኛ የምንገኝ የምናገኛቸው በአጋርነት ብለን አሳመናቸው። በጣም ተግባባን። ምክንያቱም ምናርነት ነው ከብዙዎቹ አንድ አልፎ አልፎ የሚመጡ ልጆች አሉ በጣም ጎበዝ የሆኑና የኛ ሲስተም በቂ ድጋፍ ማይሰጣቸው ወደ ፈጠራ ሀሳብ እንደግፋቸው ማንችልበት ሁኔታ ብዙ ጊዜ እናያለን፣ እና እነሱን አሁን እንደውም አንዳንዳዎች ሆን እያሉ እነሱ ፕሮሞኖች ናቸው። ወደ መጨረሻው ዘገባ ስናልፍ በርካታ ኢትዮጵያውያን በጊዜያዊ መልኩ የሚሸጋገሩባትና የሚኖሩባት የመን በጦርነት በመታመስ ላይ ትገኛለች። በዚያ የሚኖሩ ኢትዮጵያውያንና ሌሎች ስደተኞችም እንደዚሁ፣ የአካባቢው ነዋሪዎች በችግር ላይ ነው የሚገኙት። መስታወት አድራጋው ይህም በተመለከተ ዝርዝር ዘገባ አላት። በአየር የጦር መሳሪያ ድብደባ ከፍተኛ ጥቃት ሲደርስባት የከረመችው የሰነአ ከተማ ከቀናቶች በፊት የተረጋጋሽ ትመስላለች። በከተማዋ የሚኖሩት ግን ከአሁን አሁን ድብደባው ይቀጥላል በሚል ፍርሃት ውስጥ እንዳሉ ነው የሚናገሩት። ፀሐይ በየነ በየመን ለዘጠኝ ዓመታት በሰነአ ከተማ በስራ ላይ ተሰማርታ ኖራለች። አሁን የሚገኙበትን ሁኔታ አስረድታናለች። ሰሞ በየቤቱ ምንም ነገር የለም። በጦርነት አካባቢ ያሉ ሰዎች ያለ ምንም ዝግጅት ቤት ተከተው ስለነበረ ለእነሱ ቢያንስ ምግብና ውሃ ለእንትን ለማለት ገዝተው የሚጠቀሙት ነገር እንዲኖራቸው ዩኤኑ እንትን ባለው መሰረት ጋብ ብሎም ጸጥታ ያስፈራል። በአጠቃላይ በሆነ ደቂቃ የሆነ ነገር የሚፈጠር ይመስላል። አሁን እናንተ የት ነው የምትገኙት? ሁላችንም በየቤታችን ነው ያለ የምንፈልገውን ነገር ከዛቸው አካባቢ ወስደን ወደቤታችን ነው። ራቅ ያለ ቦታ መሄድ ምናምን የለም። ትራንስፖርትም የለም። ሰው በጣም ተርቷል። በሆነ ደቂቃ ውስጥ የሆነ ነገር ይፈጠራል እያለ ከዚህ በፊት የነበሩት ነገር እጅግ በጣም ያስፈራ ነበረ። ህጻናቶችም ጥሩ ስሜት ውስጥ የማይሆኑበት ሁኔታ ነበር የነበረው። በጣም በእንቅልፍ ሰዓት ላይ ነው ትን የሚደበድበው ፍንዳታዎችን የሚኖሩት በዛን ሰዓት ነው። እና ያው ህጻናቶችን በትራስ ሸፍነሽ ደብቀሽ ምናምን ነው ምንትን የምት ምክንያቱም ሀይለኛ ነው። በህንጻዎች የሚወድቁበት መስታወቶች የሚረክፉበት አይነት ድብደባ ነው ያለው። በጣም ነው የሚያስፈራው ያለው። ያው እንደምታቀኝ በጦርነቱ ስራ የለም። ህዝቡ ያለው በጣም በችግር ውስጥ ነው ያለው። በታንክ ምናምን የተከበቡ አካባቢዎችም አሉ። ቤታቸውን ለቀ የወጡ ወደ ሌላ አካባቢ ሄዱ ኢትዮጵያኖችም አሉ። እኛ ያለንበት አካባቢ ለሆን ትንሽ የተረጋጋ ነው አሁን ባለው ሁኔታ፣ ከአየር ድብደባው ውጪ ማለት ነው። በርካታ ኢትዮጵያውያን ይኖራሉ። በጣም በርካታ ኢትዮጵያውያኖች አሉ። ዋና ከተማ ከማ ውስጥ በጣም በርካታ ኢትዮጵያውያኖች አሉ። ሀዳ የሚባል አካባቢና ሮሻና የሚባል አካባቢ ቤታቸውን ለቅ ወጡ ሰዎች አሉ። በአካባቢ ታንክ አለ። ጠልጆች ያላቸው ልጆች አሉ፣ ሰዎች አሉ እና ያንን ሰዋቸው ወደ ሌላ አካባቢ የወጡበት ወይ በየሰው ቤት የተጠቁበት ሁኔታ አለ። ጋዜጠኛ ግሩም ተክለ ሃይማኖት ከአስራ ሁለት አመታት በላይ በየመን ኖሯል። በመቶ ሺዎች የሚቆጠሩ በስራ ላይ የተሰማሩና በየስደተኛ ማቆያ ጣቢያዎች የሚገኙ ኢትዮጵያውያን ደህንነት እንደሚያሳስበው ይናገራል። ከተማው አሁን ዝም ብሏል፣ ግን ችግሩ አለ። በቃ የተጎዱትንም፣ ስደተኛውን፣ የሞተውንም ምንንም አወቃት ችን እነዚህ የተመቱ ትላልቅ ባለስልጣኖች ቤት በሙሉ ሰራተኛ ሆኖ ያሉት ኢትዮጵያውያን ናቸው። እንግዲህ ምን ያህሉ ሞቷል በሙሉ ምንም ይታወቅ አልቻለም። በየስደተኛው ጣቢያ ውስጥ ያሉት እንደው ከሰማችሁ ያሉበት ሁኔታ ምን ይመስላል? በውጥረትና በችግር ነው ያሉት። ምክንያቱም አይኤም ራሱ እንኳን ሊወስዳቸው ካምፕ ገብተው ያሉ ልጆች መንገድ በማጣት እዛው ካምፕ ወር ሆኗቸዋል። ከዚህ ከከተማ የሄዱት እንኳን ና መንገድም የለም ስራም የለም ምንም ነገር የለም። አሁን ባለው ሁኔታ የሚበላ የሚጠጣ ነገር ስም ታገኛላችሁ። ለሶስት ለአራት ቀን ያው እያንዳንዱ ሁሉም ችግር ነበረበት። ወቶ የምንጠጭ ውሃ እንኳን ለመግዛት አስቸጋሪ የሆነበት ሁኔታ ነበረ። ሺ ሶስት ቀን ደግሞ ረገብ ብሏል። እንቅስቃሴዎች ተጀምረዋል። ያው በተወሰነ መልኩ አንዳንድ ቦታ ላይ ስራ ድርጅት፣ ጽዳት ምናምን ለሚሰሩት ይሰራሉ። ሰው ቤት የሚሰሩት ያው በፊትም ባሉበት እዚያው ሰው ቤት ነው የቆዩት ግን ምን ያህሉ ሞቶ ምን ያህሉ ቆርቷል፣ እሱ ነው በጣም የሚያሳስበው ነገር። እንዳለ የተመቱ ቤቶች ውስጥ ሶስት አራት ሰራተኞች ነው ያሉት፣ ኢትዮጵያውያን አዎ ሹ አሁን የሌላ አገር ከውጭ መግባት ስለማይችል ኮንትራታቸውን የጨረሱት እንኳን ሊሳፈሩ ሲሉ ደላላዎቹ ከአንዱ ጋር ያወጡና አንዱ ጋር ያስገቧቸዋል እንጂ ወደ ኢትዮጵያ ማሳፈር የለም። ምን ያህል ኢትዮጵያዊ በግምት ይኖራል የመን ውስጥ? በግምት አሁን ወደ መቶ ሺህ የሚሆን ይኖራል። መቶ ሺህ አዎ እዚህ ተናት ካለ ውጪ ማሬብ በሚባል ቦታ ላይ ከፍተኛ የእርሻ ስራ የሚሰሩት ኢትዮጵያውያን ናቸው። ከፍላገር አጠቃላይ ሞልቷል። በቃ አጠቃላይ ግን ማሪብ ደማር የሚባሉት ቦታዎች ላይ የእርሻ ስራ የሚሰሩ በጣም በብዙ ሺህ የሚቆጠሩ ናቸው አሉ አቶ አለማየሁ ሰይፈ ስላሴ። በአለም አቀፉ የፍልሰተኞች ድርጅት አይኦኤም ኢትዮጵያ በሚገኘው ቢሮ የህዝብ ግንኙነት ኃላፊ ናቸው። በየስደተኛ ጣቢያ የሚገኙትን ኢትዮጵያውያን ስደተኞች ወደ የሀገራቸው ለመመለስ ከፍተኛ ጥረት ሲደረግ ቢቆይም በየመን ያለው አለመረጋጋት ግን ድርጅቱ ስራውን ባቀደበት እንዳይሰራ እንዳደረገው ይናገራሉ። የእኛ ቢሮዎችም የመን ያሉት አንደኛውን ለመዝጋት ተገደናል። ከዛ ያለው ኦፕሬሽናችንም ጠንሷል። መጀመሪያም የመን የነበረችበት ሁኔታ ከባድ ነው። ምክንያቱም ከፍተኛ ጦርነት አድቅቋት ውስጡ ደግሞ ሁለት ክፍፍል ተደርጎ ሁለት መንግስታት በተለያየ ወገን የሚያስተዳድሯቸው ግማሽና ግማሽ ሆኖ ተከፋፍለ ያለች የመን ስለሆነች አሁን እዛ ውስጥ ይሄ እርዳታ ማካሄድ ከባድ ነበር። በፊትም ከአሁን በፊት በአየር ለማውጣት የተወሰኑ ሰዎችን ኢቫኩዌሽን ተሞክሮ የተለያየ ሀገር ዜጎች በኢትዮጵያና በሱዳን በኩል እንዲወጡ ተደርጓል። ከዛም ተከትሎ የአይኤም ያው ብዙ የኢትዮጵያውያን ዜጎች የአይኤም ማቆያ ጣቢያዎች ውስጥ ሲገቡ እነሱን ወደ ሀገር ቤት እንዲመለሱ ለማድረግ ከፍተኛ ጥረት አድርጎ የተለያዩ ሀገራት እንግዲህ ተስማምተው ነው ይሄ የሚደረገው። የሳውዲን፣ የየመንን፣ የጅቡቲን መስመር ተቃንቶ በጀልባ በመርከብ እየተደረገ ወደ ሀገር ቤት እንዲመለሱ ከጅቡቲ ደግሞ በባስ ተቀባብሎ ወደ ኢትዮጵያ አዲስ አበባ ገብተው ትራንዚት ሴንተራችን ቆይተው አዘግመው በማግስቱ ደግሞ ትራንስፖርት ተሰጥቶ ወደየ ሀገራቸው እንዲመለሱ ተደርጓል። ነገር ግን ይሄንንም ለማስቀጠል አንደኛ አካባቢ ያለው ጸጥታ ወሳኝነት አለ። አንደኛው ቻሌንጅ ይሄ ነው። ሁለተኛው ቻሌንጅ ደግሞ እዛም የምንም ውስጥ ሆነው እና ጣቢያ የመጡትን ነው እና መመለስ የሚፈልጉትን ምክንያቱም አይም በፍላጎት ላይ የተመረኮዘ ብቻ ነው የመመለስ አገልግሎት ማድረግ የሚችለው። የመን የበርካታ የተለያዩ የአፍሪካ ሀገራት ስደተኞች መሻገሪያ ሆና ስታገለግል የኖረች ሀገር ናት። በመቶ ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በየመን የተለያዩ የስደተኛ ጣቢያዎች ተጠልለው እንደሚኖሩ ዓለም አቀፉ የስደተኞች ድርጅት አይኦኤም ገልጾልናል። የዛሬው የጋቢና ዝግጅታችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሶ ስናስተናግዳቸው ያመሸኑ ሄኖክ ሰማእግዜርና እኔም መስታወት አራጋው ነበር። ጉዟቸው የሰመረ ይሁን እያልን እንሰናበታለን። በሲያቀናብርልን የቆየ ዝግጅታችን ማክፍል ያበሮ። መልካም ምሽት፣ መልካም ምሽት።